ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የመጋቢት አራት 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ የደንገረመ መሰናዶን በመምራት ኤልያስ አስማሪ፣ በቅንብሩ ጽዮን ግርማ፣ በምሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ወርሃ መጋቢት በዓለም ዙሪያ ተጽዕኖ ፈጣሪ ሴቶች የሚዘከሩበት ወር ነው። ማርጄት ወይም ደግሞ ዓለም አቀፉ የሴቶች ቀንም በዚህ ሳምንት ውስጥ ታስቦ ውሏል። በሳምንት ውስጥ በሴቶች ዙሪያ የተጠናቀሩ እጅግ ብዙ መሰናዶዎችን ወደ እናንተ ስናደርስ ቆይተናል። ለዛሬም ትኩረታችንን በሴቶች ላይ የምናደርግ ይሆናል። አስቀድመን የምናልፈው ታዲያ ከመምህርነት ወደ መንገድ ላይ ንግድ የተሻገረች አንዲት እናት ነው። ታስተምርበት ከነበረው አክሱም ዩኒቨርሲቲ በጦርነቱ ምክንያት የወር ደመወዟ በመቋረጡ ከመምህርነት ወደ መንገድ ላይ ንግድ የገባችው ወጣት የአለም አቀፍ የሴቶች ቀን እንግዳችን ነበረች። ደሞዝ ከተቋረጠ በኋላ ገቢ እንዳልነበራትና ገቢ ለማግኘት ያገኘችው ስራም የጉልት ስራ በመሆኑ እሱን መስራት እንደጀመረች የምትናገረው ብርሃን ወልደ ገብርኤል የሶስት አመት ልጇን ለመመገብ የመንገድ ላይ ንግድ መጀመሯን ትገልጻለች። ይህም ቢሆን ስራ ነው ያለችው ብርሃን የተማረችው ችግር በሚያጋጥም ጊዜ እንዴት ተቋቁማ ማለፍ እንዳለባትም ጭምር ለመረዳት መሆኑንም ተናግራለች። ሙልጌታ አጽባሀ ወጣቷን አነጋግሮ ያሰናደው ዘገባ ይቀጥላል። በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሀውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ እየገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች። ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘ ነው፣ የቀን ስራ፣ የጉልት፣ የአስቤዛ አይነት ነገር እሱ አይነት ስራ ነውና አማራጩ እሱ ነው ከተገኘ ብለን የጀመር ነው። ብርሃን በጋዜጠኝነትና ኮሚኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ ም ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ ም ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ ህይወቷን ለመምራት በቂ እንደነበር ታስታውሳለች። የታወቀ ነው

የታወቀ ነገር ነው። በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ሕይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች። አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለ ለራስም ታስባለ። እና እሱን እሱን ስናስብ ጠንክረን መስራት አለብን። የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ፣ ሌላ የሚዲያ ስራዎችም ለመስራት ሞክር ያለው ኤንጂኦ ላይ ለመስራትም ሞክረናል። ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም እና በቃ በሙያችን ካላገኘን ጉልበታችን፣ ሀሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ አስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ቢሽ ይሻላል በሚል ነው ወደዛ የገባ ነው። የየቀኑ ውሏም ስትናገር 11 ሰዓት እነሳለሁ። ከዛ ወደምገዛበት ምፈልገውን እቃ ወደምገዛበት ገበያ ሄዳለው። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን እዤ በሶስት እግር ያላትን እንትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለው። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናል እና ያደክማል። ኮረኮንቻ አለ የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ ሁለት ሰዓት አቨሬጅ ሁለት ሰዓት ቤት ይገባሉ ማለት ነው። በቀን እስከ ምን ስንት ብር ታገኛለች? እንደ የሁኔታው እንደ የቀኑ ነው። ግን አቨሬጅ ሁለት መቶ በሚል ነው ያዘ። ይሄን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች። የድሮን ድምጽ አለ ዚጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። ከባድ ጊዜ ነበር፣ በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ። አብረን እንሆን አይነት ነገር ትላለህ እና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገር እና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋልጣለችም። እሺ ማን ጎድታ ይሆን እሱን ትጨነቃለ። ብቻ ቻሌንጅንግ ነበር። በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኟት ና አስተያየትም እንደሚሰጧት ተናግራለች። አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ፣ ጎበዝ፣ ኧረ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ፣ እኛ አለን እንጂ እንትን ምናምን የሚሉ አሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላሉ። እኔ እኔም እረዳችኋለሁ፣ ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም፣ ስራ ነው። በርግጥ መማርህ ለዚህ ነው የሚጠቅመው። እኔ ተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር፣ የማህበረሰብ ችግርም ሊሆን ይችላል። የራስህ በግል የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም። እና ና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለውና በቃ አንዳንዱ በጣም ያደንቀሃል ጎበዝ ነሽ፣ አርአያ ነሽ፣ ምናምን የሚል አለ። ደስ ይለኛል። እኔም በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ ሚል የሚያጋጥማል። ኦኬ ግን እኔም አልፈዋለሁ ይገባኛል። እና እንደዚህ አይነት ስሜቶች አስተናግጃለሁ። መምህርት ብርሃን ከአሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም ዓለም አጠቃላይ፣ ትግራይ፣ የትግራይ ሕዝብ ሰላም ሆኖ ማየት እፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ የምወደውን ስራዬን እየሰራ የምፈልገውን ህይወት ለመኖር ለማለም ጊዜው ጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም፣ የሰራተኛ የፌዴራልም የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ሕፃናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ። ስለዚህ ምወደው ሙያ ግዴታ ናፍቀዋለሁ ያስክመለስ ጓጓለሁ። ተመልሼ የምወደውን ሙያ ለእኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ። አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሀም መቀለም። ከጋቢና ቬይ ጋር ናችሁ። ከኛ ጋር ስናችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ሌላ ወጣት ሴት ነው የምናስተዋውቃችሁ። ሶስት ጊዜ ተፈናቅላ ከፍተኛ ውጤት ያስመዘገበች ተማሪ ናት። በአማራ ክልል አጣዬ ከተማ ውስጥ በተደጋጋሚ በተነሳ ግጭት ምክንያት ከቤተሰቦቿ ጋራ ሶስት ጊዜ ተፈናቅላ የነበረችው ወጣት ገሊላ አሰፋ የአስራ ሁለተኛ ክፍል መልቀቂያ እና ወደ ከፍተኛ ትምህርት ቤት መግቢያ የላቀ ውጤት ካስመዘገቡ ሴት ተማሪዎች መካከል አንዷ ነች። በተለይም ላለፉት ሁለት አመታት የተረጋጋ ህይወት እንዳልነበራት የገለጸችው ገሊላ አሰፋ በ2013 ዓ ም አጣዬ ውስጥ የወላጆቿና የዘመዶቿ ቤቶች በሙሉ መውደማቸውንም ትናገራለች። በአስቸጋሪ ሁኔታ ውስጥ ከቦታ ቦታ እየተንቀሳቀሰች ተምራም ከፍተኛ የሆነ ውጤት አስመዝግባለች። አስበነው የሚሆን ሳናስበው የጠበቅነውም ሆነ ያልጠበቅነው ችግሮች ያጋጥሙናል የምትለው ገሊላ ሁሉም ነገር ያልፋል ብላ በማሰብ በጽናት እየተጓዘች ትገኛለች። ቀጥሎ ይቀርባል። ገሊላ አሰፋ የተወለደችው ያደገችውና የተማረችው በሰሜን ሸዋዋ አጣዬ ከተማ ነው። የከተማዋ አለመረጋጋት ኮቪድ ከዚያም የሰሜኑ የኢትዮጵያ ጦርነት ተደማምሮ ገሊላን ከዘጠነኛ እስከ አስራ ሁለተኛ ክፍል አስቸጋሪ የሚባል የሕይወት ፈተናዎችን እንድታልፍ አድርጓታል። ለችግሮቹ ሁሉ እጅ ያልሰጠችው ገሊላ በመጨረሻ አስራ ሁለተኛ ክፍል ብሔራዊ ፈተና በከፍተኛ ውጤት አጠናቃ ለሽልማት በቅታለች። ገሊላ በዚህ የአፍላነት እድሜ ያሳለፈችውን ውጣ ውረድ እንዲህ ትተረክልናለች ትምህርቴን ከ አንደኛ ክፍል ጀምሮ እስከ 11ኛ ክፍል ይህ ማለት 2013 አጋማሽ ድረስ በአጣዬ ከተማ ነበረ የተከታተልኩት። ነገር ግን በአጣዬ ከተማ የተለያዩ ጦርነቶች እና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሻሮቢት ከተማ በመሄድ 11ኛ ክፍል አጋማሽ እስከ 12ኛ ክፍል ትምህርት ማጠናቀቅ ችያለሁ። በ2015 ዓ ም በወሰድ ነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለው። እንደ አጠቃላይ በአጣይም ሆነ በሸዋሮቢት ከተማ በመንግስት ትምህርት ቤት ነበረ ትምህርት የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ እጥረቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጽሐፍት ውስጥ ያሉ መጽሐፍቶች እጥረት እንዲሁም የመምህራን እጥረት፣ የክፍሎች እጥረት፣ ሌሎች እጥረቶች ነበሩ። ከዚህም በተጨማሪ በአጣዬ ከተማ እንዲሁም ደግሞ በአጣዬ ከተማ አቅራቢያ ለምሳሌ ሸዋሮቢትንም በማካተት በተደጋጋሚ የተለያዩ ችግሮች፣ መፈናቀሎች ነበሩ። ለምሳሌ በ2011 ዓመተ ምህረት አጣየ ከተማ ዘጠነኛ ክፍል እያለው እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ። ጦርነቶች ነበሩ። በ2013 ዓመተ ምህረት የቤተሰቦቼ ቤተሰቦች የዘመዶቼ ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበረ። እንዲሁም ደግሞ ኔሻሮቢት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ አስራ ሁለተኛ ክፍልን የማጠቃለያ ፈተናውን ተፈተኝ ዩኒቨርሲቲ መግባት እችላለሁ። በዘጠነኛ ክፍል ጀምሮ በብዙ ውጣ ውረድ እንዳለው ሽን የገለጽ ሲሉ እና ምን ያህል ጊዜ ተፈናቅለሻል? የደረሰው የውድመት መጠንስ ምን ያህል ነው? በአንቺና በቤተሰቦች ከሶስት ጊዜ በላይ ተፈናቅዬ የነበረ ከቤተሰቦች ጋራ በተለያዩ የስነ ልቦና ጉዳቶች የመንፈስ መረበሾች አጋጥሞን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው። ከሰው የተሰደሽ በጥገኝነት ሆነሽ ነው እያጠናሽ እያሰብሽ ያለሽ እና ምን አይነት ፈተና ነው ያሳለፍሽው? አዲስ አካባቢን ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደርግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላኬን ማመስገን እፈልጋለሁ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው ዓላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኒ ነገሮችን እንዳሉ ታውቂያለሽ፣ ግን እንደሌሉ ማሰብ አሉ ግን እንደሌሉ ማሰብ ትጀምሪያለሽ እና ያልፋል ብለሽም ስለምታምኒ በጽናት መጓዝ ትጀምሪያለሽ እና ዋናው ዓላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ። መጨረሻ እንግዲህ ውጤቱ ጥሩ ሆኖ ትናንትና ለሽልማት በቅተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ሰባት መቶ አምስት መቶ ስልሳ ዘጠኝ እኔ ያመጣሁት። እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የአስራ አምስት ሺህ ብር ተሸላሚ ያንቺ የህይወት ተሞክሮ በዚህ ያፍላ እድሜ ላይ ትምህርት ተጨምሮ ሴትነት አለ በራሱ የሚፈትነው ነገርና ምትመክሉ የምታስተላለፉ መልክት ምንድን ነው? እኛ ሰዎች በምድር ላይ መልካምም መጥፎ የሚሆኑ ነገሮች እናስተናግዳለን። እና ማለት የምፈልገው ችግሮች አስበ ነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላል እና እግዚአብሔር እንዲሁ አይደለም ይፈጠራል አቅምና ከችሎታ ጋር ነው እና እያንዳንዱን ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለን። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው። እና ለሁሉም ሰዎች፣ ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ አላማ እንዲኖረን ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም፣ ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና። ትልቁ ነገር አላማ ነው። እኔ የማምነው ነገር ማለት ነው። ቀስ ቀስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር እኮ የሌለም ህፃናቶች አድገው እንትን ነው የሚሉት። በመጀመሪያ ወደ ትምህርት ነው። እና የሚቀድመውን እያስቀደምን ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ። ፊዚክስ በጣም የምወደው ትምህርት ነው። ማትስም እንደዚሁ እና ኢንጂነሪንግ ላይ እማራለሁ በዛ ላይ እሰማራለሁ ብዬ አስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ፣ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር እፈልጋለሁ። ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥ፣ ምናልባት ስኮላርሽፕ አግኝቼ ከሄድኩ ይህን መማር ነው የምፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ እማራለሁ። መልካም እድል። እሽን፣ አመሰግናለሁ። ለእለቱ ማብቂያ ወዳደረግ ነው። የሴቶች ወር ዘገባ ደግሞ እንሻገር። ሴቶች ከአመራር እና ከጠንካራ ዘገባዎች የተገለሉበት የብሮድካስት ጋዜጠኝነትን ነው የምንቃኘው። ዓለም አቀፉ የሴቶች ቀን ማርች ኤት ሲከበር ፍትሀዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም ታስቦ ውሏል። ሴቶች በፍትሀዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡም ያሳስባል። በኢትዮጵያ ሴቶች በእኩልነት ተወዳዳሪ ካልሆኑባቸው ዘርፎች መካከል ታዲያ የብሮድካስት መገናኛ ብዙሀን አንዱ መሆኑንም በቅርቡ በዶክተር ሙላቱ አለማየሁና እንዲሁም ደግሞ በመብቶችና ዴሞክራሲ እድገት ማዕከል ካርድ ተቋም የተሰራ አንድ ጥናትም አመላክቷል። ጥናቱ እስካሁን ድረስ በሬዲዮ እና በቴሌቪዥን ዘርፍ የሚሰሩ ሴት ጋዜጠኞች ቁጥር ሀያ አምስት ከመቶ ብቻ መሆኑንና እነዚህ ሴቶችም የአመታት ልምድ አካብተው ቢሆን ወደ አመራር ደረጃ ከፍ አለማለታቸውን አመላክቷል። የጥናቱን አቅራቢ ዶክተር ሙላቱ አለማየሁና ሌሎች ሴት ጋዜጠኞችን አነጋግሬ ያስተናዳሁት ዘገባ ቀጥሎ ይቀርባል። የኢትዮጵያ ብሮድካስት መገናኛ ብዙሃን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው። ይሁን እንጂ ሴት ጋዜጠኞች በስራው ላይ ረዥም ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅ እና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮ ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት ትናገራለች? ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽን ቢኖሩንም እንደዚህ ብቻ በጣት ስከልክል የምንላቸው ናቸው እና ይሄ የሆነበት ምክንያት እንግዲህ ያው ወደዛው ያለማምጣት፣ ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ሾ እንዲሰሩ የምንመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ሕግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ አንቺ ወልደሻል፣ አንቺ አግብተሻል፣ ድጃ አትሄጂም፣ እንትና አትሄጂም ልክ የማሰበብ ይመስል እያራቁሽ ይሄዱና ወደ ላይ እንዳትመጪ ይደረጋል። የወለደሽ በተኛሽበት ጊዜ እኮ ስትመጪ እንደገና ወደታች የምትደረጊበት አሰራር ያለበት ሚዲያ ነው። ይህ በራሴ እንዳይገጥመኝ የሚያውቃ በሌሎችም ላይ ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ ሁለት ሺ አስራ ስምንት የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮ እና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ ሀያ አምስት በመቶ ብቻ መሆናቸው ስራቸውን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ። ፓ የተሰበሰብ ነው ገድ እንደሚያሳየው ከሆነ በአሁኑ ወቅት በኢትዮጵያ በኤሌክትሮኒክስ ሚዲያው ዘርፍ ሀያ አምስት በመቶ ድርሻ ይዘው ይገኛሉ ማለት ነው ሴቶች፣ ማለት ሴት ጋዜጠኛዎች፣ ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር ላይ ተደሆኑ ስራት በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች ዕለት ዕለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት የኢትዮጵያ መገናኛ ብዙኃን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴት ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሀዝ ይበልጥ የሚያሳስብ ነው ትላለች። እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌበር ተደርጎ ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬ የማላምን በግል ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ሹና ሀርድ ሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ሹ የሚባ ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ሕይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሀርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬን ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አኑ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምን። ችሎታቸውም ስለሚጠይቅ ነው ያም የሚሆነው ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው፣ ሴቶች ለስራ ወደ መስክ አለመላካቸው ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው ወደ ስልጣን ክፍፍል እኩልነትና ፍትሐዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሃኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰው ሰለሞን፣ ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሀን ተቋማት በሴቶች ላይ ያተኮረ ፖሊሲ ማሰናዳት ያሻቸዋል ትላለች። ይ እንደ ኢትዮጵያ ሚዲያ ወይም ሄን አሶሲሽንም አሁን በዚህ ዓመት ቅዳችን ውስጥ የተያዘ ነው ወይም ሥርዓተ ፆታ ፖሊሲ ሚዲያዎቹ እንዲኖራቸው እንተጋለን፣ እንወተውታለን። ለዚህም ደግሞ ረዲ በጀት ይዘን ዘሮች ወይም ዶነርስ እያፈላለግን ነው ያለ ነው የተወሰኑም ድርጅቶች አብረው ሊሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሾዎች በሚዲያዎች ውስጥ ይንጸባረቃሉ። ሴቶቹ እራሳቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ስቴት ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉ። እና በዋነኛነት አተፅታ ፖሊሲ በየ ሚዲያዎቹ እንዲኖሩ ያላቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትን ደግሞ ከተሰራ በኋላ የተወሰነ ጊዜ የሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ ዓመት ትክክልም ተደርጎ ያ ነገር እንዲሰርፍ ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱ ትልቁን እርምጃ ሄደናል ብዬ ወይም እንሄዳለን ብዬ አስባለሁ። ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም። ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች። በብሮድካስት ሚዲያ ውስጥ ሆኖ። ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያነዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹን ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ውይይት ከኮታ ጋር የተያያዘ ነገር ስናነሳ ነበር ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። ግን እንደ ተፈጥሮ መረዳት ለምሳሌ ይሄ ኳሊቲና ኢኩዊቲ የሚሉት ሀሳብ አለ። እኩል ነገር መፍጠር ሊኖር ይችላል። ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ እኩል ፍታ የሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነትንም ይጠይቃል ብዬ አስባለሁ ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲህ ጠቁመዋል። አሁን ዘመናዊ ይሄ አፈርማቲ ቫክሲን ተብሎ ሴቶች መደግ አለባቸው ወደ አምራር መምጣት አለባቸው የሚለውን ብቻ በመናገር ብቻ ነው አንደኛ ቀድሞው እንዲገኙ የማድረግ የማስቻት ስራ መሰራት መቻል አለበት። ሁለት ነገሮች ነው ዚጋ ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ስራግ አለ። አይ ሴት በመሆኗ ብዙ ማለቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። ዚጋ ነው አሁን ኢኩጅን የምጣለ ሴቶችን እኩል ሜዳ ላይ አደለ መሆን እናወዳድሯቸው የምችለው በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማለቁ ያሉ ሴቶችን ከወንዶች እኩል ተሰልፎ ይሩጡ ብሎ ማለት ከ መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት ነው። አንደኛው ለምሳሌ የጎርጓ ሲስተም ሲሰጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን በዚህ አመት ውስጥ ሴቶች ማየት መቻል አለባቸው ብሎ መወሰን መቻል አለበት ማለት ነው። ይሄ አሁን አንድ ዲሲሽን ነው ማለት ነው። ከዚህ በኋላ እዚህ ጋር የሚመጡት ሴቶች ደግሞ ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ አይደንግረመው ከዋሽንግተን ዲሲ so a የተከበራችሁ አድማጮቻችን የመጋቢት አራት 2015 ዓ.ም የጋቢና ቪዮ መሰናዶ እዚህ ላይ ተጠናቋል። የደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየትና ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪዮ እያላችሁ አድርሱን። ሰላም ጤና ስጥልኝ። ደህና ደሩ። I'm